ቁስለኞች ዛሬም ድረስ በተለያዩ የድሬዳዋ ሐኪም ቤቶች እንደሚገኙ የዓይን እማኞች ይናገራሉ። ለሰው ህይወት መጥፋት ሰበብ የሆነው ግጭት ባለፈው አርብ እለት በድሬዳዋ ከተማ ተቀስቅሶ የነበረው በፌዴራል ፖሊስና በነዋሪዎች መካከል ነውም ተብሏል። የግጭቱ መንስኤ ደግሞ ፖሊስ የኮንትሮባንድ ዕቃ ጭኗል ያለውን ተሽከርካሪ በቁጥጥር ስር ለመዋል ባደረገው ሙከራ አንዲት እድሜያቸው ከ35 እስከ 40 የሚገመቱ ሴት በጥይት ከተገደሉ በኋላ እንደነበር ስማቸው እንዳይጠቀስ የፈለጉት እማኝ ገልጧል። ወደ ድሮ ኬላ አካባቢ ነው ትንሽ ከፍ ብሎ ነው የዛለት የሆነ የኮንትሮባንድ ጫኝ መኪና ነው ጭ ነው እያባረሩት እያለ ጎማ የተነፈሰበትና የሆነ ገደል ውስጥ ይገባል። ያቺ ባህላዊ ቀም አብራ ነበረች ገቢ ነው እና መሄድ ሲያቅተው እነሱ የሚደርሱበትና ሴትያ ወርዳል። ተመስ ወዲያ ሆኑ በመሳሪያ ገድ ለገለዋል። እና በዛ መሀል ህዝቡ ተመዶ በድንጋይ ምናም ሲል ሌሎች ጦር የከተማውም እንትንም ተሰባሰበ። በጣም እያየለ ሲመጣ ወደ ሱ ከሚባለው እንትን መከላከያ ተደውሎለት መጣ። እነሱ ናቸው እንግዲህ ያው በመሳሪያ በተሰውን ያሉት የበታምትም የቶርኖቶ ሞተ፣ ቆሰለም አለ። ብዛቱም ያው እርግጠኛ አይደለሁም። ያይንማኙ በስፍራው በተከሰተው ግጭት የሞቱት ሰዎች ቁጥር ሰባት እንደሚደርስ ተናግሯል። የፌዴራል ፖሊስ የቀድሞ የስራ ባልደረባው ሻለቃ አሊ ሰምሬ ሰግድ በበኩላቸው የሞቱት አንዲት ሴት ብቻ ናቸው ይላሉ። ሻለቃ አሊ የመንግስት ታጣቂዎችና የድሬዷ ነዋሪዎች ተጋጅቷል የተባሉበት አካባቢ ማለትም የድሬዷ ከተማ የቀበሌ 09 አዛዥ ሆነው አገልግሏል። በአካባቢው በተፈጠረው ግጭት የሰው ህይወት መጥፋቱን ከአምስት ሰው በላይም መቁሰሉን ተናግሯል። መረጃ ከአካባቢው በፍጥነት እንደሚደርሳቸው የሚገልጹ። በተሻለ ቃሊ በኮንትሮባንድ ሰበብ ሰዎች መገደላቸው አዲስ ነገር እንዳልሆነም ይናገራሉ። ከዚህ በፊትም ተከፍቶ ነበር። ሰዎች እዚህ አካባቢ በኮንትሮባንድ ሰበብ የተገደሉበትና የቆሰሉበት ሁኔታዎች ነበረ ወይ ስራ ላይ ያለው ሶስት ሰዎች በወቅቱ ሞቷል ተብሎ ነበሩ፣ ግን በኋላ ሲናረጋግጥ አንድ ሴት ነው የሞተች። ከአምስቱ ሰው በላይ ደግሞ ቆስሏል በከፍተኛ ሁኔታ። ድሬዳዋ የተለያዩ ሆስፒታሎች ውስጥ እየተታከሙ ነው ያሉት፣ ህክምና ላይ ነው ያሉ። የአካባቢው ሰው እስከ ዛሬ ድረስ በጣም ተዋክዋል የአርብለቱ ግጭት የሰው ህይወት ቢጠፋበትም ተዳፍኖ ነው የቀረው ያሉት የድሬዳዋ ነዋሪው የአይንማኝ ወደ ስፍራው ያቀኑት የተኩስ እሩምታ ከሰሙ በኋላ ነበርን ያው ከርቀት ከድርቀት ያው እየሸሸን ማንም ሰው ስለማይመርጡ እየሸሸን እንዲ ከርቀት ያየ ነው ጥይት የተኩስ ድምፅ በጣም ረዥም ሰዓት ስኮሰ እና ምንድ ነው ዝም ያየት እንጂ ወን ብዬ ረብሻ ነበር። ድንጋይ ወረውራል ነበር ወንዱም ሴቱም የአካባቢው ሕዝብ በቃ ድንጋይ ወረውራ ልመዛ የሚተኩሳሉ ያንን ያየ እስከ ባለፈው ዓመት ድረስ ለአራት ዓመታት ያህል የወርልድ ቪዥን ግብረሰናይ ድርጅት የሱማሌ ክልል የጸጥታ ጥበቃ ኃላፊ እንደነበሩ የተናገሩት ሻለቃ አሊ በአሁኑ ወቅት የአካባቢው ነዋሪ ወጣቶች ሰልፎች ላይ ጫና መበርታቱን ገልጧል። ወጣቶ ማንኛውም ወጣት በአካባቢው የሚንቀሳቀሰ ወጣት በተለይ ደግሞ ሞባይል የያዘ ያው ኢንፎርሜሽን እያስተላለፋችሁ ነው እየተባሉ እየታሰሩ ነው ያሉት። ይሄ ነው ያለው ግጭቱ ሲባባስና ሰዎች መታሰር ሲጀምሩ ከአካባቢው ርቅ ሄድኩ ያሉት የድሬዷ ከተማ ነዋሪው ያይንማኝ ሁለት ወታደሮች መፈንከታቸውንም ተናግሯል። በፌስቡክ ገጻችን አስተያየት ያደረሱን ተከታታዮቻችን በኮንትሮባንድ ንግድ ላይ በከፍተኛ ደረጃ የተሰማሩት በመከላከያ ውስጥ የሚሰሩና ከፍተኛ መኮንኖች ናቸው የሚሉ አስተያየቶ ቻቸውን አስፍሯል። ጉዳዩን ከድሬዳዋ ፖሊስ ለማጣራት ያደረግነው ሙከራ ግን አልተሳካም።